የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። መስታወት አድራጋውን ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬ ረቡ ህዳር 26 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። የዩናይትድ ስቴትስ አርባ አንደኛው ፕሬዚዳንት ጆርጅ እርበርት ዋከር ቡሽ አስክሬን ሽኝት ስነ ስርዓት በመካሄድ ላይ ይገኛል። decorated aviator, congressman, ambassador to the United Nations. ባለሙያ አብራሪ፣ የህዝብ እንደራሴ፣ በመንግስታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዝዳንት፣ ጠቅላይ አዛዣጅ በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ህብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት፣ በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን። የህግ መወሰኛ ምክር ቤቱ ሰብሳቢ ሚች መኮኔል ናቸው። ሙሉ ዘገባውን ይዘናል። የዘገየው የድሬዳዋ የሚጠጣ ውሃ አገልግሎት ፕሮጀክት በቅርቡ ይጠናቀቃል ተብሏል። በጣም ቢበዛ ሶስት ሳምንት ባልበለጠ ሁለት ሳምንት ከሶስት ሳምንት ባለው ጊዜ ውስጥ የውሃ ችግሩን ሙሉ በሙሉ ይፈታል ብለን ነው የምናስ የከተማይቱ የውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙዜ ናቸው። በሙሉ ዘገባ እንመለስበታለን። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ አስተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን በድጋሚ ተመልሰን መጥተናል። ለዜናዎቹ ጽዮን ግርማ ነኝ። አምስት በህይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዚዳንቶች ባለፈው አርብ በዘጠና አራት ዓመታቸው ከዚህ ዓመት በሞት ለተለዩት ለአርባ አንደኛው ፕሬዚዳንት ጆርጅ ሀርበርት ዋከር ቡሽ በዛሬው የሽኝትና የስነ ስርዓት ፕሮግራም ላይ መገኘታቸው ተገለጸ። የቀድሞቹ ፕሬዚዳንቶች ጂሚ ካርተር፣ ቢል ክሊንተን ና ባራክ ኦባማ ከዩናይትድ ስቴትሱ ጠቅላይ ጦር አዛዥ ፕሬዚዳንት ዶናልድ ትራምፕ ጋር በዋሽንግተን ካቴድራል የተገኙ ሲሆን በዚያም የሟቹ ፕሬዚዳንት ና አርባ ሶስተኛው ፕሬዚዳንት ጆርጅ ደብልዩ ቡሽ የአባታቸውን የህይወት ታሪክ ያቀርባሉ ተብሏል። በዚሁ የመንግስታዊ የስንብት ፕሮግራም ላይ ንግግር ከሚያደርጉት መካከል የቀድሞ የካናዳ ጠቅላይ ሚኒስትር ብራያን እና ሴናተር አላን እንዲሁም የቡሽ ታሪክ ጸሐፊ ይገኙበታልም ተብሎ ይጠበቃል። የዩናይትድ ስቴትስ ከ28 ዓመት በፊት የዘጋችው ኤምባሲዋን ዳግም ሞቃዲሾ ላይ መክፈቷን አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት የኤምባሲውን በሞቃዲሾ መከፈት አስመልክቶ በሰጠው መግለጫ ውሳኔው በሀገሪቱ የጸጥታ የዴሞክራሲና የምጣኔ ሀብት መሻሻል ላይ ጉልህ ሚና እንደሚጫወት ጠቅሷል። በሞቃዲሾ ለተከፈተው የኤምባሲው አምባሳደር ዶናልድ ያማማቶ መሾማቸውን የውጭ ጉዳይ ሚኒስቴር መስሪያ ቤት በድረገጹ ላይ አውጥቷል። በተጨማሪም በሀገሪቱ የተሻሻለ የመጣው የጸጥታ ሁኔታ ለኤምባሲው መከፈት ምክንያት እንደሆነ ከተነሱት ጉዳዮች መካከልም ዋነኛው ነው ተብሏል። አሜሪካ በሶማሊያ የሚገኘውን ኤምባሲዋን የዘጋችው በአውሮፓውያኑ አቆጣጠር በ1991 ዓ.ም ከተቀሰቀሰው የእርስ በርስ ግጭት በኋላ እንደነበርም አይዘነጋም። ዩናይትድ ስቴትስ የጦር መሳሪያ ስምምነትን ጥሳን ኒውክሌር ሚሳይል የምትገነባ ከሆነም ሩሲያም ታደርገዋለች ሲሉ ፕሬዚዳንት ቭላዲሚር ፑቲን በዛሬው እለት መናገራቸው ተሰማ። ፑቲን ይህን ያስታወቁት ለሩሲያው መንግስታዊ የዜና አውታሮች በሰጡት ቃል ሲሆን የዩናይትድ ስቴትስም ከስምምነቱ መውጣት ማለት በዋሽንግተን ጦር መሳሪያዎቹን ለማነጽ መወሰኗን ያመለክታል ሲሉ ሞስኮም ተመሳሳዩን አድርጋለች ብለዋል። አምነስቲ ኢንተርናሽናል አዲስ ይፋ ባደረገው ሪፖርቱ መሰረት ኢራን ከአርባ ዓመታት በፊት ቢያንስ አምስት ሺህ የፖለቲካ እስረኞችን በድብቅ የገደለች በመሆኗ በሰብአዊ ፍጥሯን ላይ ወንጀል ፈጽማለች። ይህም የተባበሩት መንግስታት ድርጅት ሊመረምረው ይገባል ብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ካቢነት ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና፣ ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር ወደ መጀመሪያው ዘገባችን የምናልፈው አምስት በህይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዝዳንቶች ባለፈው አርብ በ94 ዓመታቸው ከዚህ ዓለም በሞት በተለዩት በአርባ አንደኛው ፕሬዚዳንት በጆርጅ ሀርበርት ዋከር ቡሽ በዛሬው የሽኝትና የስንብት ስነ ስርዓት ላይ መገኘታቸው ተገልጿል። የቀድሞዎቹ ፕሬዚዳንቶች ጂሚ ካርተር፣ ቢል ክሊንተንና ባራክ ኦባማ ከዩናይትድ ስቴትሱ ጠቅላይ ጦር አዛዥ ፕሬዚዳንት ዶናልድ ትራምፕ ጋር በዋሽንግተን ካቴድራል የተገኙ ሲሆን በዚያም የሟቹ ፕሬዚዳንት ልጅና አርባ ሶስተኛው ፕሬዚዳንት ጆርጅ ቡሽ የአባታቸውን የህይወት ታሪክ ያቀርባሉ። በዚሁ መንግስታዊ የስንብት ፕሮግራም መካከል የቀድሞ የካናዳ ጠቅላይ ሚኒስትር ብራይን ሞልኒ ንግግር አድርገዋል። ሴናተር አላን ሲምሰን እና የቡሽ ታሪክ ጸሐፊም እንዲሁ ንግግር አድርገዋል። የጀርመኗ ቻንስለር አንጌላ ማርከል፣ የእንግሊዙ ልዑል ቻርለስ፣ የዮርዳኖስ ንጉስ አብዱላህና የፖላንዱ ፕሬዝዳንት አንድሬሽ ዱና በዛሬው ያሸኛኝት ስነ ስርዓት ላይ ተገኝተዋል። የፕሬዚዳንት ቡሽ አስክሬን ዛሬውኑ ወደ ቴክሳስ ይጓዝና በዚያም ተጨማሪ የሽኝት ፕሮግራም ተደርጎ ነገ ሐሙስ፣ በቴክሳስ በሚገኘው ኤ ኤንድ ኤም ዩኒቨርሲቲ ውስጥ በሚገኘው ፕሬዚዳንታዊ ቤተ መጽሐፍት መቃብር ዘላለማዊ እረፍት ያደርጋል። ሰለሞን አባተ የሽኝት ስነ ስርዓቱን በተመለከተ ያዘጋጀው ዘገባ አለ። የፕሬዝደንት ጆርጅ ሄርበርት ዋከር ቡሽ አስከሬን ለብሔራዊው ሽኝት ከቴክሳስ አየር መደብ ሲነሣ የተሰጣቸው የክብር ዘብ ሰላምታና ሰልፍ፣ በመድፍ ተኩሶች፣ በጦር ኃይሉ ዝማሪዎች፣ በባንዲራ አጀብ የከበደና የከበረ ነበር። ከሂውስተን ቴክሳስ ተነስተው ዋሽንግተን ዲሲ ሲገቡ ልጃቸው አርባ ሦስተኛው ፕሬዝደንት ጆርጅ ዋከር ቡሽ የትልቁ ቡሽ ሌሎች ልጆቻቸው ከነ ባለቤቶቻቸው የልጆቻቸው ልጆችና የእነርሱም ልጆች ነበሩ አጅቦ የደረሱት። ቋጠሮው ትልቅየው ጆርጅና በቅርቡ ያረፉት ባለቤታቸው ባርባራ ቡሽ የሆነው ቤተሰብ በእውኑ ሰፊ ነው። አጀቡ የአንድ ቤተሰብ አይመስልም። የፕሬዚደንት ቡሽ አስከሬን የተወካዮች ምክር ቤቱ ወይም ካፒቶል እልፍኝ እንደደረሰም ምክትል ፕሬዚደንት ማይክ ፔንስ የሚስተር ቡሽን የሕይወት ዘመን የመንግሥትና የሕዝብ አገልግሎት አስበዋል። የእርሳቸው አራያነት ዘወትር አነቃቂ ነው። የሙሉ ሕይወታቸው አገልግሎትም በአሜሪካውያን ሁሉ ልብ ውስጥ ለዘላለም ተቀርጾ ይኖራል። የሚስተር ቡሽ አስከሬን ዋሽንግተን ዲሲ ሲገባ እንዳሸኛኘቱ ሁሉ በመድፍ ተኩሶች በሰልፍም የታጀበ ነበር። ውቢት አሜሪካ አሜሪካ ዘ ቢውቲፉል ተዘምሮላቸዋል። ጆርጅ ኸርበርት ዋከር ቡሽ በጉብዝና ወራት በውትድርና ባገለገለበት በሁለተኛው የዓለም ጦርነት ወቅትም የተዋጊ ጄት አብራሪና የግንባር ተሰላፊ ሆኖ በተፋለመበት በዩናይትድ ስቴትስ የባህር ኃይል የአካደሚው የዝማሬ ቡድን በሮቱንዳው ወይም በእልፍኙ ከፍ ያለ ጣሪያ ስር ተስተጋብቷል። ያኔ በጦርነቱ ውስጥ ወታደሩ ቡሽ ያበረራት የነበረች ጄት በጃፓን ኃይሎች ተመታ ከወደቀች በኋላ ከፍ ያለ ክብር የበረራ ኒሻን ስለ ጀግንነቱ ተጎናጽፏል። ሚስተር ቡሽ በ1982 ዓ ም በኢትዮጵያ የዘመን አቆጣጠር መሆኑ ነው የተካሄደውን ፕሬዚደንታዊ ምርጫ ከማሸነፋቸው በፊት በመንግሥታቱ ድርጅት የዩናይትድ ስቴትስ አምባሳደር፣ በቻይና የሀገራቸው ልዑክ፣ የማዕከላዊው የስለላ ተቋም ሲአይኤ ዳይሬክተር ሆነው አገልግለዋል። ከእርሳቸው የቀደሙት ሪፐብሊካን ፕሬዚደንት ሮናልድ ሬጋን ምክትል ፕሬዚደንትም ሊሆኑ ከመቀናጀታቸው በፊት ለሁለት የምርጫ ዘመናት እያሸነፉ በተወካዮች ምክር ቤቱ የሕዝብ እንደ ራሴ ሆነዋል። ኤቢሲ ዲስ ዊክ ለሚባለው የቴሌቪዥን ፕሮግራም ሰሞኑን የተናገሩት በእርሳቸው የፕሬዝደንትነት ዘመን የዩናይትድ ስቴትስ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩት ኮሊን ፓውል ስለ ቡሽ እንዲህ አሉ። አገር ወዳድ አርበኛ ነበሩ። ያንን በጦርነት ውስጥ አሳይተዋል። ያንን በሰላሙም ጊዜ አሳይተዋል። የፕሬዚደንት ቡሽ የሥልጣን ዘመን በምዕራብና በምሥራቁ ዓለማት መካከል ተጋግሎ የኖረው ቀዝቃዛ ጦርነት ሶቪየት ኅብረት በ1983 ዓ ም ስትፈርስ ፍጻሜ ያገኘበት ነበር። ሚስተር ቡሽ የጀርመን መልሶ መዋሃድ ሂደትና ቁጨቱም እማኝ ነበሩ። ቻንስለር አንጌላ መርከል እንዲህ ሲሉ አገነኗቸው። እርሳቸው የጀርመን ውህደት አባት ወይም ከአባቶች አንዱ ናቸው። መቼም አንዘነጋቸው። ሚስተር ጄምስ ቤከር የፕሬዚደንት ቡሽ የውጭ ጉዳይ ሚኒስትር ነበሩ። ቀዝቃዛው ጦርነት ኮሽ ሳይል ተፈራግጦ እንዲሞት እንዲጠፋ አደረጉት ብለዋል። የውጭ ፖሊሲን ያውቁ ነበር። ይገባቸውም ነበር ቀዝቃዛው ጦርነት በሰላም እንዲፈጸምም አስቻሉ ኮሽ ሳይል ብዙ አከናውነዋል ሁሉንም የሠሩት ደግሞ በከፍተኛ ክህሎት ነበር ብለዋል ቤከር እማኝነታቸውን ሲቀጥሉ ሳዳም ሁሴን ጎረቤታቸውን ኩዌትን የወረሩ ጊዜ ፕሬዚደንት ቡሽ በኢራቅ ኃይሎች የተያዘችውን አገር ነጻ ያወጣ ዓለም አቀፍ ኅብረት ፈጥረው መርተዋል ሳዳም ሁሴን ስታርትድ ዲስ ክሩል ዋር አግንስት ኩዌት የዛሬ አምስት ወር ሳዳም ሁሴን ይህንን ጦርነት ኩዌት ላይ ከፈተ። በዚህ ምሽት እኛም ወደ ውጊያው ገብተናል። አርባ አንደኛው የአሜሪካ ፕሬዚደንት በኢራቅ ኃይሎች ላይ ጦር በከፈቱበት ምሽት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። ዘመቻ የበረሃ ማዕበል በድል ሲጠናቀቅ ኩዌት ከኃይለኛው ከግዙፉ ከወራሪው የባግዳድ እፍኝ ነጻ ወጣች። ይሁን እንጂ ፕሬዚደንት ቡሽ ሳዳም ሁሴንን ከመንበራቸው ወደ ማስወገድ አልዘለቁም። ጦራቸውን መለሱ። ስለዚያ ውሳኔያቸው ብዙዎች ወቀሷቸው። ያንን ሥራ የሠሩት ከሁለት የምርጫ ዘመናት በኋላ ቢሮአቸውንና በትራቸውን የተቈናጠጡት የበኩር ልጃቸው አርባ ሦስተኛው ፕሬዚደንት ጆርጅ ዋክር ቡሽ ናቸው። ትልቁ ቡሽ በኩዌቱ ጦርነት ስለ ተቀዳጁት ድል ብዙ ሙገሳ ቢጎርፍላቸውም ሀገራቸው እየተንሸራተተች የገባችበት የምጣኔ ሀብት ዝቅጠት ግን ተቀባይነታቸውን አኮሰሰባቸው። ምረጡኝ ያሉ ሰሞን ግብር አልጨምርም ብለው ነበር። ድህነቱ ሰቅዞ ሲይዛቸው ጊዜ ካዝናቸውን ጥቂት ሞላ ለማድረግ የነበራቸው ብቸኛ መሳሪያ ታክስ ነበርና ግብር ጨምረው ቃላቸውን ያጠፉ ቀን በራሳቸው ፓርቲ ውስጥም ወዳጆቻቸው ሁሉ ገሸሽ አሉ። በመጀመሪያው የሥልጣናቸው ዘመን ማብቂያ ላይ ታዲያ ለሁለተኛው ዘመን የመቀጠላቸው ተስፋ ጠወለገ ጠፋም። ቤተ መንግሥቱንም በትረ መራሔ መንግሥቱንም ለመጪው ተስፈኛ የማስረከባቸው ነገር እርግጥ ሆነ። ወጣቱ ትንታግ ቢል ክሊንተን ከአርካንሳ ተነሱና በ1988 ዓ ም በተካሄደው ምርጫ ጣሏቸው። ዘመናቸው አልቆ ቢሮውን ጠራርገው ሲወጡ ታዲያ እዚያች የሞላላው ቢሮ ፕሬዚደንታዊ ጠረጴዛ ላይ አንዳች ብጣሽ ወረቀት ከበዛ ቁም ነገር ጋር ጥለው ወጡ። አርባ ሁለተኛው ፕሬዚዳንት ለመጀመሪያ ቀን ስራቸው የገቡ ቀን አገኟት። እንዲህ ትል ነበር። እንግዲህ የእርስዎ ስኬት የሀገራችን ስኬት ነው። እጅግ በብርቱ ጽናት እደግፈዎታለሁ። ስለ ጆርጅ ኸርበርት ዋከር ቡሽ ሰብዕናና ማንነት ሚሊዮን ሸክም የተናገሩ ጥቂት ቃላት ነበሩ። ዛሬን የጆርጅ ቡሽ አስከሬን በክብር እየተሸኘ ነው። የሕግ መወሰኛ ምክር ቤቱ የአብላጫ መሪ ሚች መኮነል በተወካዮች ምክር ቤቱ ውስጥ በተገኘው ሐዘንተኛ ፊት ቆመው ስለ ፕሬዚደንት ቡሽ እንዲህ ብለዋል ባለሙያ አብራሪ፣ የሕዝብ እንደራሴ፣ በመንግስታቱ በመንግሥታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዚዳንት፣ ጠቅላይ አዛዣችን በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን። ነው ተሰናባቹ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን የጆርጅ ቡሽን ሰብእና አቻ አልባ ብለውታል። በፕሬዝደንት ዶናልድ ትራምፕ ስም መልእክት ያሰሙት ምክትል ፕሬዚደንት ማይክ ፔንስ ለመላው የቡሽ ቤተሰብ መጽናናትን ተመኝተዋል። ለፕሬዚደንት ቡሽ በብሔራዊው ካቴድራል የሥርዓተ ጸሎትና ግዙፍ የመሸኛ መርሃ ግብር ተይዟል። ዕለቱ የብሔራዊ ሐዘን ቀን ሆኖ ፌዴራል መንግሥቱም ዝግ ሆኖ ይውላል። በድፍን ዩናይትድ ስቴትስ የጆርጅ እርበርት ዋከር ቡሽ አስከሬን ወደ ቴክሳስዋ ሂውስተን ይሸኝና ነገብ ሐሙስ ኮሌጅ ስቴሽን በሚገኘው የቡሽ ፕሬዝደንታዊ ቤተ መጻሕፍት እስከ ወዲያኛው ያርፋል። ሰለሞንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በድሬዳዋ ከተማ ከሰባት ዓመታት በፊት የተጀመረው የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ የውሃ አገልግሎት ችግር መኖሩን ነዋሪዎች እየገለጹ ነው። በድሬዳዋ ከተማ የተለያዩ መኖሪያ ሰፈሮች የውሃ መቆራረጥ፣ የንጹህ መጠጥ ውሃ አለመኖር፣ ለቅናት የውሃ መጥፋት እና በፈረቃ የማግኘት ችግር እንዳለም ነዋሪዎቹ ለአሜሪካ ድምጽ ተናግረዋል። የከተማው የውሃና ፍሳሽ ባለስልጣን አቶ መሐመድ ሙሴ ይህ የውሃ ችግር በጣም ረጅም ዓመት ማስቆጠሩን ይቀበሉታል። ከ13 ዓመት በፊትም ያለውን ችግር ታውቆ በስምንት መቶ ሚሊዮን ብር የሚሰራ ፕሮጀክት መነደፉንም ይናገራሉ። ድሬዳዋ የከርሰ ምድር ውሃ ተፈጥሯዊ ሀብት እንዳላትም የሚገልጹት ኃላፊው፣ ነገር ግን የውሃ ጉድጓድ ማጠራቀሚያ፣ የማስተላለፊያ ቱቦች ማርጀት ችግሩን የከፋ እንዳደረገው ይገልጻሉ። በመጨረሻም የታቀደውን ፕሮጀክት ገንዘብ ለማግኘት ረጅሙን ጊዜ ፈጅቶ በሰላሳ ሁለት ሚሊየን ብር መጀመሩንም ይናገራሉ። ፕሮጀክቱን በቅርበት የሚያውቁት እንደነገሩን ከሆነ ይህ ፕሮጀክት ከተጀመረ ረጅም ጊዜ ማስቆጠሩንና ነገር ግን በሶስት ዓመት ውስጥ ይጠናቀቃል ተብሎ ያልተጠናቀቀው በአሰራር ችግር ምክንያት ነው ይላሉ። ከመሬት ውስጥ ውሃውን የማውጣትና ውሃውን የመግፋት ኃይል የሚሰራው ከኤሌክትሪክ ኃይል ኮርፖሬሽን ወይም ከኢትዮጵያ ኤሌክትሪክ ኃይል አገልግሎት መሆኑን ገልጸው ይህ ፕሮጀክት ደግሞ ለታሰበው ገንዘብ ከተከፈለና ወደ አርባ ሰባት ሚሊየን ብር ከተከፈለ በኋላ ፕሮጀክቱ መጠናቀቅ እንዳልቻለም ይገልጻሉ። በአሁኑ ሰዓት የጉድጓድ ቁፋሮ ተጠናቆ፣ የኤሌክትሪክ ሀይል አቅርቦት ተጠናቆ፣ የውሃ ማጠራቀሚያ ቢርካ ተሰርቶ ከቢርካዎቹ የገባ ውሃ የሚያወጣው የማከፋፈያና የውሃዎቹን ስራዎች የሚሰራው ተቋራጭ ኮንትራክተር ባለመጨረሱ እንደዚሁም ደግሞ አሮጌውን የማጠራቀሚያ ውሃ የሚሰራበት መንገድ እንዳልተሰራ ይገልጻሉ። ለድሬዳዋው የከተማና ውሃ ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙሴ ይህንን አንስቼላቸው ነበር። እርሳቸው የሚሉት የተለያዩ ችግሮች ነበሩ፣ አሁን ግን ልናጠናቀቅ ነው ነው። ፕሮጀክቱ ወደ ስራ ከተገባ በኋላ የተወሰነ መዘግየቶች አሉት። ዞሮ ዞሮ ግን አሁን በጀቱ ማለት ፕሮጀክቱ በጥሩ ሁኔታ ላይ ያለበት ሁኔታ ነው ያለው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ የጉድጓድ ቁፋሮዎች፣ የቧንቧ ዝርጋታዎች እና እንደዚሁም ደግሞ ትላልቅ የውሃ ብርካዎችን የያዘ ትልቅ ፕሮጀክት ነው። አሁን ፕሮጀክቱ አልሞስት በጥሩ ሁኔታ ላይ ያለበትና በ በጣም ቢበዛ ከሶስት ሳምንት ባልበለጠ ጊዜ ውስጥ ሙሉ በሙሉ የሚጠናቀቅበት ግማሹም ወደ ስራ የተገባበት አሁን ድሬዳዋ ላይ ቀበሌ ዜሮ ዘጠኝ ብለ የምንጠራው አካባቢ በዛ በኩል ያለው ፕሮጀክት ሙሉ በሙሉ ተጠናቅቆ ከነሐሴ ሰላሳ አካባቢ ጀምሮ እዛ አካባቢ ለዛ አካባቢ ማለት ነው፣ ሙሉ ከተማው ላይ ሳይሆን እዛ አካባቢ ላይ አሁን ሙሉ በሙሉ አድርጎት እየሰጠን ያለ ነው። ከዛ ውጭ ደግሞ ዜሮ ሁለት እና ጎሮ ቦረን ብለን የምንጠራቸው አካባቢዎች ላይ እንደዚህ የውሀ ችግር በጣም ያለበት ነው። እሱ የሙከራ ስርጭት ጀምረናል። ሰሞኑን እየሞካከርን ያለ ነው። የህብረተሰቡ ጋር እስካሁን ሙሉ በሙሉ አልደረሰም። ይህም በዚህ ሳምንት ውስጥ ሙሉ በሙሉ አገልግሎት መስጠት ውስጥ ይገባል ብለን ነው የምናስበው። ቀሪው ሰፊው የከተማ ክልል ይኖራል። በተለይም ችግሮቹ በጣም የሚባባስባቸው ዜሮ አምስት፣ ዜሮ ስድስት፣ ዜሮ ስምንት፣ ዜሮ ሰባት ብለን የምንጠራቸው አካባቢዎች ናቸው በዋናነት ችግሩ አሁን ባለበት ሁኔታ ችግር ያለበት እነኛም የተወሰኑ ከኛው ጋር ሚያያዝ ከዚህ ከወሰን ማስከበር ጋር ተያይዞ ያልፈታናቸው ነገሮች በመኖሯቸው ነው። እነሱ ወደ ስራ ያላስገባ ናቸው። እሱም በጣም ቢበዛ ሶስት ሳምንት ባልበለጠ ከሁለት ሳምንት እስከ ሶስት ሳምንት ባለው ጊዜ ውስጥ ቢያንስ የውሃ ችግሩን ሙሉ በሙሉ ይፈታል ብለን ነው የምናስበው። ምክንያቱም የሚቀረው ነገር እጅግ በጣም ውስን ከመሆኑ ጋር ተያይዘው እነሱን ፈተን አሁን ያለውን ችግር ሙሉ በሙሉ የሚቻልበት ሁኔታ ነው ያለው። ያገኘነው መረጃ ጠቅሼ ለአቶ መሐመድ አንስቼላቸው ነበር። መብራት ኃይል በሰዓቱ አገልግሎቱን ባለማቅረቡ ምክንያት የአገልግሎት መዘግየት አለ በሚል የነሱ አፈጻጸም አሁን ባለበት ሁኔታ ጥሩ ነው። ኦልሬዲ እየሰሩትን እየጨረሱትም ስለሆነ እስካሁን በነበረው በተለይም አጠናቀን ወደ ስራ ባስገባ ናቸው። ቅድም ቶሜ ሳይት ብለን ነው የምንጠራው ስንጠራ በዜሮ ዘጠኝ አካባቢ አገልግሎት እየሰጠ ያለው ወደ ነሐሴ ሰላሳ አካባቢ ጀምሮ ወደ ስራ ያስገባ ነው። አካባቢ ላይ እንደ ችግር ይነሳ ነበር የመብራት ካሁን በፊት አሁን ያው ኢነርጃይዝ ባይደረግም እየሰሩት ነው። ብዙ ነገሮች እቃዎቹን ሳይት ላይ አንጥቶ እየገጠሙት ስለሆነ እንደ ችግር አሁን ለዛ ነው ያላነሳሁት። ካሁን በፊት ችግር ሆኖ ነበር። አሁን ግን ሞረፍ የእነሱ እየተፈታ ያለበት ሁኔታ ነው ያለውና የውስጥ አዋቂዎች የፕሮጀክቱን የሚያውቁት ሰዎች እንደነገሩን ከሆነ ግን ፕሮጀክቱ አርባ መቶ በመቶ የሚሆነው ተጠናቅቆ ነገር ግን የመብራት ኃይል አገልግሎት ባለመኖሩ ምክንያት በወር በሚሊዮን የሚቆጠር ገንዘብ ለጄኔሬተር ማገልግሎት ማዋያ ለነዳጅ ይወጣል የሚል ነው። ይህንኑ ጠይቅያቸኋለሁ ኃላፊውን። እስካሁን ወጪ ስናወጣ የነበረው በአንዱ ሳይት ላይ ስለነበረ ሜቢ እሱ የአጠቃላይ ፕሮጀክቱን አርባ ፐርሰንት ወር ሰላሳ ፐርሰንት ብቻ ስለሆነ አሁን ያሺ አካባቢ የዛን ከወሰድ ነው ሜቢ በወር እስከ አንድ ሚሊዮን ሊሆን ይችላል። እስካሁን ስናወጣ የነበረው ለምን ያህል ጊዜ አወጣችሁ? ከነሐሴ ሰላሳ አካባቢ ማለት ነሐሴ አካባቢ ጀምሮ እስካሁን ባለው ነው። በዛኛው ሳይት ላይ የነበረው ሞሮፍ ግን አሁን ተስፋ አለ። በእነሱ በኩል ጥሩ ነገር እንቅስቃሴ ስላለ ሜይቢ ትልቁ ሳይት ብለ የምንጠራው አሁን በሙከራ ደረጃ እየሰራ ነው ያለ ነው ስለሆነ ይሄኛው በአንደኛው በኩል ወደ አምስት ጉድጓድ ብቻ ነው ያለው እና አንድ የመግፊያ ጣቢያ ነው ያለው። ቀሪው ነው በጣም ሰፊው ወደ ዘጠኝ ጉድጓድ ሶስት የመግፊያ ጣቢያዎች ያሉ ትላልቅ ፓምፖች ያሉበት ስለሆነ ያ ወደ ስራ ከተገባ ለብቻው እሱ ከሁለት ሚሊዮን እስከ ሶስት ሚሊዮን አካባቢ ብቻ ሊያስፈልግ ይችላል። እነሷም በሙከራ ደረጃ ብቻ ነው በጀኔተር እየተጠቀምን ያለ ነው በሙሉ አቅም ወደ ስራ ስላልገባ አልገባ እሱ እስከዛ ድረስ ግን መብራት ቢያልቃል ብለን ስለምናስበው ብዙም ችግር ላይሆን ይችላል። ስለዚህ በአጠቃላይ እርስዎ የሚሉኝ አሁን የድሬዳዋ ከተማ ሕዝብ የውሃ ችግር በሶስት ሳምንት ውስጥ ይፈታለሁ። በጣም አመሰግናለሁ። ይሄንኑ ለአድማጮቻችን አስተላልፋለሁ ከሶስት ሳምንት በኋላ ደግሞ ነዋሪዎቹን ደውዬ አነጋግሬ መልሼ ወደ እርስዎ ጋር መምጣት አይቀርም። ስለዚህ ከሶስት ሳምንት በኋላ የውሃ ችግር ካልተፈታ እርስዎን ነው መልሰን ምን ጠይቀው አለሁ። ይገኛለሁ። የአርባ ስድስት ሚሊዮን ብር ስራ ለማከናወን የአገልግሎት ክፍያ የተፈጸመለት የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ዲስትሪክት ኃላፊ አቶ አስማማው አለማየሁ በበኩላቸው በተያዘ የጊዜ ሰሌዳ መሰረት እየሰሩ እንደሆነና በሶስት ቀን ጊዜ ውስጥ እንደሚያጠናቅቁ ነግረውናል። ወደ ተከታዩ ዘገባችን እናልፋለን። አድማጮች ለዛሬ ምሽት ፕሮግራማችን የሙዚቃ አቀናባሪ፣ የግጥም ደራሲ ጊልዶ ካሳን ይዘንላችኋል። አብዛኞቹ የጊልዶ ቅንብሮች የወላይታ ባህላዊ የሙዚቃ የተመሰረቱ ናቸው። በተወሰኑት ላይ የፈጠረው አዲስ የሙዚቃ ምት በፈጠራ ባለቤትነት ስሙ እንዲመዘገብ ከኢትዮጵያ ቱሪዝም ቢሮ እንደቀለበለት ነግሮናል። መስታወት አራጋው ወጣቱን የሙዚቃ አቀናባሪ አነጋግራ የሚከተለውን ዘገባ አጠናቅራለች። አስረኛ ክፍል እንዳጠናቀቅ አዲስ አበባ ከወላይታ ስወጣ ወደ አዲስ አበባ መጣሁ። ወንድሜ ጋር መጥቼ ቀጥታ ስቱዲዮ እሱ ጋር እያየሁ ነበር የተወሰነ ጊዜ። እውቅናም ስምምነት እስክታገኝ ድረስ ያው ወጥቶ ህዝብ ጋር እስኪደርስ ድረስ ባሉት ጊዜያት ውስጥ ትንሽ ከባድ ነበር። መጥቼ ወይም መዝሙር ስራዎችን ነበር ከቤተሰብም ኃላፊነት ተሰጥቶኝ መጣሁ። ለዛ መስራት አልቻልኩም ነበር። ወደ ዘፈኑ ስገባ የሆነ አመት ከቆየ በኋላ ነው ወደ ስራው የገባሁት። ወጣት ልጆች ጋር የራሴን ስራዎችን ዜማዎቹን በብዛት ዜማዎችን መስራት ጀመርኩ። አሪፍ ስኬት መንገድ ያመጡልን እነሱ ናቸው። እንግዲህ ወደ ሙዚቃው ከተቀላቀልክ ከሁለት ሺህ አራት ዓመተ ምህረት ጀምሮ አሁን ወደ ስድስት ሰባት አመትህ ነው ማለት ነው። አስተማሪህ ደግሞ ወንድምህ ካሙዙ ነው። አዎ ከምዙ አዲስ አበባ እንድመጣ፣ ምክንያቱም እሱ ነበር ቀድሞ እዚህ እየሰራ ነበር። እስካሁን ድረስ ባለው ስራ ውስጥ በጣም ትልቅ አስተዋጽኦ አድርጋል። ከዚያም ባለፈን ሁሉም ጥሩ ጥሩ ደረጃ ላይ የደረሱ ሰዎች ናበጋዝ ወይላት መልካም፣ ሁሉም ያግዙናል፣ ከፈጣሪ ጋር እዚህ ይበፈናል። እንግዲህ ወላይታ ሶዶ ነው ተወልደህ ያደግከው። ተጽዕኖ የፈጠረብህ ወደ ሙዚቃው እንድታደላ ያደረገህ ነገር ምንድን ነው? ድሉ ነበረ ወይ ሙዚቃ መሳሪያውንስ የማግኘት የመስራት ከልጅነታችን ጀምሮ ምንድነው ለሙዚቃ ልዩ ፍቅር ነበረ። ማርት ከምዙ እና አንደኛው ዝናው ካሳ የሚባል ሌላ አቀናባሪ ያለ ወንድማችን ነው፣ የቸርች ስራዎች ነው የሚሰራው። ትንሽ የመጨረሻ ልጅ ነን ከቤታችን እና ሙዚቃ መዝሙሮችን ወይ ገዝተን እነዛ መዝሙሮች ላይ ቅንብሮችን እንሰማ ነበር። ብላይ መሆን የምንፈልገው አቀናባሪ ነበር፣ ሶስታችን በተለይ ማለት ነው። ከቤተሰብ ውስጥ ሙዚቃ ስለሚወድ ሀገርን በጣም ሙዚቃ ስለሚወድ ወደ ቅንብሩ ደግሞ ለመሄድ መዝሙሮችን እንሰማ ነበር። እንግዲህ ሙዚቃን የምናገኝበት ቻንስ ሳይንስ ከበመብራትም የለም አልነበረ። በሰአቱ ድንጋይ በሚጎርሱ ቴፖች ነበር የምንሰማው የነበር ነው። ያ ያ ነገሩ እኛ በጣም ከባድ ቢሆንም በሰአቱ ካለን ፍቅር የተነሳ መሰረታችን ታላቅ ወንድማችን ጊታር ይጫወት ነበር። ያንን እያየን ቤት ውስጥ መዝሙሮች ያ ነው በደንብ ያገበን። ከዛም በመሀል ደግሞ አንድ የውጭ ቻናል ነው ወርልድ ስፔስ የሚባል ሬዲዮ ነበር እና ያንን ሬዲዮ ቤታችን አመጣ። ያ ሬዲዮ ደግሞ አሪፍ አሪፍ ሙዚቃዎችን በጊዜ የሚወጡትን አዳዲስ ሙዚቃዎችን ያሰማን ነበር። እነዛንም እየሰማን እየሰማን አደግ ስም ደግሞ የሙዚቃ ቸርችን ፒያኖ የማግኘት ቻንስ ትንሽ ጓደኞቻችን ጋር በመሄድ እነዛ ነገሮችን አጋጣሚዎችን እያገኘን በጥቂቱም በጣም ለኛ አሁን ዋጋ አለው። አታሳዩ ሌላ ምንም ቢሆንም ወደ ያንተ ሙዚቃዎች ሲሰሙ ተመሳሳይ ሪትሞች ወይም ምቶች ነው ያሉት እና ይሄ ደግሞ ምናልባት ተወልደ ካደክበት ስፍራ ጋር ግንኙነት አለው አዲስ ነገር እንደፈጠርክም አንድ ቦታ ላይ ስትናገር ሰምቼሃለሁ እና ይሄስ ምንድን ነው ልዩነቱ ከዚህ ቀደም ከነበሩት ምቶች የተለየው በምንድን ነው ለሁሉም ሰው እንዲሆን ለውጭ ሰው እንዲሆንም ያን ነገር የጀመርኩት፣ በብዛት አዲስ ነገሮች መስራት እወዳለሁ። በአባ ዘፈን አለ ሳሚጎ የሚባል ልጅ የሰራው ሙዚቃ እሱ ላይ አዲስ ሬትም ነበር። እኔ ካታጎሪውንም በእኔ ስም እንዲሰጥ ና በአንተ ስም ይመስገብ ወይ ና ባልና ቱሪዝም ጥያቄ ነበር በሰዓቱ። ሬትሙ ትንሽ ይለያል ና ያንተ ፈጠራ ነው ይመዝገብ በአንተ ስም ብለውን ነበር በሰዓቱ ክኑ በሙዚቃ ሕግ። አሁን ስንሰራ ዲስኮ ወይ ጂካ የሚባሉ ነገሮች፣ ሬጌ የሚባሉ ሁሉም ነገሮች የራሳቸው ኳንታይዜሽን አላቸው። እነዛም በተለያዩ ነገር ነው። እኔ ያደረኩትና ሪትሙን ሳይለቅ ግን የሆነ እያነከሰ ሚሄድ አይነት ሪትም ነው የሰራት ያንን። ያ ሪትም ደግሞ ለሰውም እንቅስቃሴ የሰጠው እንቅስቃሴ ነበር። ከዛ ያ ሪትም ኢትዮሼክ ወይ ኢትዮሼክ የሚባል አይነት ስም ነው የሰጠናል። የሀገራችን አይነት የኛ ነው፣ እንቅስቃሴ ነው፣ ቋንቋውም የኛ ሀገር ነው። ወላችኛ ነበር። እንደዛ እንዲሆን ያደረግኩት ሆን አዲስ ነገር ከመፍጠር ካለኝ ጉጉት ነበር። ወላይትኛ ነው ብለኸኛል። ድምፃውያኑ ደግሞ ወላይትኛ የሚያውቁ አይደሉም በአብዛኛዎቹ አብረው የሰሩት። ቁጭ ብለህ ታስጠናቸዋለህ ማለት ነው? አዎ ግጥሙ ስትጽፍላቸው ማለት ዜማውን ስሰራው ዘፍኝ ዘፍኝ ነው የምሰጣቸው። ማለት በጣም እንዲረዱት ወይ ቃላቱንም ዜማው ጋር እንዲያዋህዱት በደንብ ዘፍኝ ነው የምሰጣቸው። የጸገነትን ከሰማች ተናጋሪ ተናጋሪዎች እንኳ እንደዛ ላይ ሊዛ በጣም ደስ በሚል ሁኔታ ነው ያለችው እና ቋንቋን ታውቃለች ስኪሉ ድረስ ነው እንትን የሚለው እና በደም ቃላቱን እስከምፈልገው ደረጃ ስኪል ያስጠማለ እንደምፈልገው ዜማውን ስሰራ እንደምፈልገው ያሰብኩትን ደረጃ እንዲመስክ ይመጣል። ትንሽ አለፋለ ያን ከመጣልኝ ደግሞ ወደሆነ ያን ስራዎችን መስመር አስይዛለሁ ማለት ነው። የወላይተኛ ምት በጣም እየተለመደ መጥቷል ለምንድን ነው ምንድን ነው ምክንያቱም ሪትሙ እና የወላይተኛ ሪትሙ ያለበት የራሱ ቴምፖ ትንሽ ፈጠን ያለ ነው ያንቀሳቅሳል ዝም ብለው አሁን ቃሴ ውስጥ የሚከቱ ምት ናቸው የዜማ ባህሪውም የሰውና ያንቀሳቅሳል ለዛም ነው በብዛት የሚሰሩት ለተለያዩ ከተለያዩ ከሙዚቃ ለምሳሌ ዲጄ ቤቱም ክለብም ከሆነ የሚከፈት ከሆነ ከተለያዩ ከአፍሪካ ሙዚቃዎች ጋር ሚክስ አድርጎ የሚያክፈቱን ነገር አድቫንቴጅ አለ። ያም ያም ነገር አለውና ያንን ነገር ታሳቢ አድርገው ነው በብዛት የሚሰሩት። አሁን ያለው የሙዚቃ ኢንዱስትሪ በምን ሁኔታ ላይ ይገኛል? ያኖራል አንድ ሰው በእሱን እየሰራ መኖር ይችላል? ኢትዮጵያ ውስጥ በጣም ከባድ ነው። መኖር መኖር እውነት እውነት ለማውራት መኖር አሁን እውነቱን ባወራሽ ስቱዲዮም ዘፋኞችም አቅም የላቸውም ከፍለው ሰርተው የመክፈልም አቅም የሌላቸው በብዛት ሰባ ፐርሰንት በላይ ያለ ዋጋ የሚሰሩ ስራዎች ይበዛሉ። ከእያንዳንዱ አቅጣጫ ለአርቲስቱ የሚመጣው ወጪ በጣም ብዙ ነው፣ ግን የዛን ልክ የአንድ ፐርሰንትም ላያገኝ ይችላል። ምናልባት አሁን ደም ትንሽ ትንሽ ተስፋ ይዘ መጣ። ዩቲብ ላይ ትንሽ ክፍያ ይኖራል በታየበት። እንደዚህ የሚባሉ ነገሮች ከሰራሃቸው ሙዚቃዎች ውስጥ የትኛውን ልጋብዝልህ? ለአድማጮቻችን የጸገነች ስራ ብትጋብዙ ይመስለኛል። አዲሱን ማለሌት የሚለውን se የዛሬው ፕሮግራማችን እንግዲህ ከዚሁ ተጠናቋል። በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን እንመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አረጋው እና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሆን እያለን እንሰናበታለን። መልካም ምሽት። ዘነገው ጉዞ እንገናኝ